ማህደረ ዜና። የሞስኮ፣ ዋሽንግተንና ብራስልስ ሀያላን ለየታማኞቻቸው ከጦር መሳሪያ እስከ ወታደራዊ ስልጠና፣ ከገንዘብ እስከ ወታደራዊ አማካሪ፣ ከመረጃ ወይም ስለላ እስከ ፖለቲካዊ ድጋፍ ይሰጣሉ። በዲፕሎማሲው መድረክ የየታማኞቻቸውን ጥሩነት እያደነቁ የየታማኞቻቸውን ጠላቶች አረመናዊነት እያወገዙ ይወዛገባሉ። የሶሪያ ሕዝብ ግን ያልቃል። ስድስተኛ ዓመቱን ያዘ። ዛሬም ኒውዮርክ፣ ብራስልስ፣ ጄኔቭ ላይ ከቃላት ውዝግብ አሌፖ ወይም ሃላብ ላይ ከልቅት ፍጅት፣ ረሃብ፣ ስደት እንግልት፣ ሌላም ሌላ ነገር አይሰማም። ላፍታም እኛም እንደገናም ሶሪያም በል መስከረም 30፣ 2015 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። የሩሲያ ጦር ሶሪያ ውስጥ የሸመቁ አሸባሪዎች የሚላቸውን ኃይላት በጦር ጀት መደብደብ ሲጀምር፣ የሞስኮዎች ዓላማም ድብቅ አልነበረም። ማብቂያ ባጣው ጦርነት ዋሽንግተን የምትመራቸው የምዕራባውያንና የአረብ መንግስታት የሚረዷቸው አማጽያን አሸንፈው ብቻቸውን ደማስቆን መቆጣጠር የለባቸውም የሚል ግልጽ ዓላማ። የሩሲያ ባለሥልጣናት ጦራቸው በቀጥታ ሶሪያን እንዲደበድብ ከማዘዛቸው ቀደም ብለው ግን፣ የአውሮፕላን ድብድባውን ከዩናይትድ ስቴትስና ከተከታዮቿ ጋር ለማቀናጀት ጠይቀው ነበረ። ቢሆንላቸው ሶሪያን አይደለም ድፍን ዓለምን ብቻቸውን መቆጣጠር የሚሹት አሜሪካና ተባባሪዎቿም የሩሲያዎችን ጥያቄ አልተቀበሉትም። የአሜሪካኖች ምክንያት እንደ ሩሲያ ዓላማ ሁሉ ስውር አልነበረም። የፖለቲካ ተንታኞች ደጋግመው እንዳሉት ምክንያቱም ሁለት የሚጠቀስ ግን ብዙ ነው። የመጀመሪያው ሀያላኑ በሶሪያው ጦርነት በጦር ኃይል ጣልቃ የገቡት ከሶቪየት ኅብረት መፈረካከስ በኋላ ወደ ወዳጅነት ተቀይሮ የነበረው የረጅም ጊዜ ጠባቸው በዩክሬን ፖለቲካዊ ቀውስ ሰበብ ዳግም በተጋጋመበት ወቅት መሆኑ ነው። በዩክሬን ሰበብ በማዕቀብ እየተቀጣጡ በጦር ኃይል እየተዛዛቱ ሶሪያ ውስጥ መሸጉ የሚባሉ አሸባሪዎችን በጋራ እንውጋ የሚለውን የሞስኮዎች ጥያቄ መቀበል ለዋሽንግተኖች ከፖለቲካዊ ኪሳራ የሚቆጠር በሆነ ነበረ። ሁለተኛው ምክንያት በአማጽያኑ ጥቃት ጥርስ ጥፍሩ ረግፎ ዘመነ ስልጣኑ ከመጨረሻው መጀመሪያ ላይ የደረሰውን ወይም የደረሰ የመሰለውን የበሽር አልአሰድን መንግስት ከምትረዳው ሩሲያ ጋር መተባበር በተዘዋዋሪም ቢሆን የአሰድን ስርዓት ከመደገፍ የሚቆጠር መሆኑ ነው። የዩናይትድ ስቴትስ ባለስልጣናት ሩሲያ ገሚስ አካሉ በድን የሆነውን የአሰድን መንግስት መደገፏ የሚያመጣው ለውጥ የለም እያሉ ሀያላኑ በይፋ እንደሚሉት ዓላማቸው አሸባሪዎችን ለማጥፋት ከነበረ የማይተባበሩበት ምክንያት በእርግጥ ባልነበረ ነበረ። መተባበሩ ቀርቶም ላለመግባባት መስማማት አቅቷቸው ውዝግባቸው መካረሩ እንጂ አሳዛኙ ብቻም ድብደባው ቀጠለ እልቂቱም ሐዘንተኛ ነኝ። ሌሎቹ ልጆች ሁለት እግር አላቸው፣ እኔ ግን አንድ ብቻ ነው ያለኝ ትላለች ናግማን። ዘጠኛ ዓመቷ ነው። የአሌፖ ተወላጅ አሁን ግን ስደተኛ ናት። የተባበሩት መንግሥታት ድርጅት እንደሚለው መጋቢት 2011 በተጀመረው ጦርነት ከ250 ሺህ በላይ ሰላማዊ ሰው አልቋል። 4ራ 4.9 ሚሊዮን ሕዝብ ተሰዷል። ከ6.5 ሚሊዮን የሚበልጥ ደግሞ ተፈናቅሏል። ከ1 ሚሊዮን የሚበልጥ እንደ ናግማን አካሉ ጎሏል። የወደፊት ዕድል ተስፋ ምኞቱም ተቀጭቷል። ማሕበሩ መማር እፈልግ ነበረ። እናቴ ትምህርት ቤት አስገብታይ ነበረ ግን እኔ አንድ እግር ብቻ ስላለኝ ሌሎቹ ልጆች ያበሽቁኝ ጀመረ። በዚህም ምክንያት ትምህርቱን ታውኩት። ከዚያ ወደዚህ መጣን፣ ወደ ጋዚያን ቴፕ ቱርክ መጣን። እዚህ ደግሞ ትምህርት ቤት አልተከፈተም። ኃያላኑ ሲወዛገቡ፣ ኃያላኑ የሚያስታጥቋቸው የሶሪያ ፖለቲከኞች ሲጨርሱ፣ ክፉ ደጉን የማያውቁት ህጻናት አቅመቢስ አረጋውያንና ሴቶች ያለ ጥፋታቸው ያልቃሉ። የሩሲያ ጦር የአሸባሪ ይዞታ የሚላቸውን አካባቢዎች መደብደብ ከጀመረ ወዲህ ክፉኛ ከጠፉት ከተሞች አንዷም የሶሪያዋ ትልቅ ከተማ አሌፖ ናት። ፕሬዚደንት በሽር አልአሰድ ግን በሰላማዊ ዜጎቻቸው ላይ ከሚደርሰው እልቂት የአካል ጉዳትና ስደት ይልቅ ለዘመነ ስልጣናቸው መራዘም የሩሲያ ጦር ያደረገውን ድጋፍ ማወደሱን ነበር የመረጡት። አስድ አምና ዳር ማብቂያ በሰጡት መግለጫ እንዳሉት የሩሲያ ጦር ሶሪያ ውስጥ የሸመቁ አሸባሪዎችን በማዳከሙ ረገድ በሁለት ወራት ውስጥ ያስመዘገበው ውጤት ዩናይትድ ስቴትስና ተባባሪዎቿም በአንድ ዓመት ውስጥ ካስገኙት ውጤት በብዙ እጅ የበለጠና የተሻለም ነበር። የአሰድ መግለጫ በተሰማ ሰሞን የተጋለጠ አንድ ምስጢር ግን አሰድም የተቀረው ፖለቲከኛም ስለ ምስራቅ ምዕራቦች ጠብ ልዩነት የሚናገር የሚሰማውን ከልቡ ከመቀበሉ በፊት ማሰብ፣ ማሰላሰል እንዳለበት ጠቋሚ ብጤ ነው። ዩናይትድ ስቴትስ ድብደባውን ለማቀናጀት ከሩሲያ የቀረበላትን ጥያቄ ውድቅ ባደረገች በወሩ ከሩሲያ ጋር በድብደባው የሚካፈሉት የሩሲያና አሜሪካ መራሹ ጦር ሶሪያ ውስጥ እንዳይጋጩ የሚጠቅም የመግባቢያ የተባለ ስምምነት ተፈራረመች። ፕሬዚደንት ባራክ ኦባማ ግን ከሚስጥሩ መጋለጥ ይልቅ የበሽር አልአሰድን መግለጫ ወይም ሩሲያ በአጭር ጊዜ የተሻለ ውጤት የማምጣቷን ሐቅ ለማጣጣሉ ቅድሚያ የሰጡ መስለው ነበረ። ኦባማ የአሰድ መግለጫ በተሰማ በሁለተኛው ቀን ሩሲያ የምትመራው የሁለት ሀገራት ህብረት ነው አሉ። የራሷ የሩሲያና የኢራን ህብረት አከሎ የአሜሪካው ፕሬዚደንት ዩናይትድ ስቴትስ ከምትመራቸው 17 መንግስታትና 9 አማጺ ቡድናት ጋር ሲነጻጸር ሩሲያ የምትመራቸው መንግስታት ወይም ቡድናት በእርግጥ ይምንት ናቸው? ሶስት መንግስታት ምናልባት አራት አማጺ ቡድናት። ይሁንና የህዝብ እልቂት፣ ፍጅት፣ ስደት፣ የሀብት ንብረት ውድመትን ለማባባስ የቁጥርና የሀብት ብዛት ብዙም ትርጉም እንደሌለው ባለፈው አንድ ዓመት ሶሪያ ላይ የታየው ግልጽ ምስክር ነው። ሩሲያ ጣልቃ ከመግባቷ በፊት የአሰድ መንግስት ካልተወገደ መፍትሄ የለም ሲሉ የነበሩት የዩናይትድ ስቴትስና የተባባሪዎቿ መንግስታት ባለስልጣናት ለሶሪያው ጦርነት ዲፕሎማሲያዊ መፍትሄ እንዲፈለግ መጎትጎት መጀመራቸው ራሱ የኒያም ኢምንት የተባሉት ኃይላትን ተጽዕኖ አመልካች ነው። ባለፉት ዘጠኝ ወራት የተደረጉ ድርድሮችና የተኩሳቁም ስምምነቶች ግን ቢያንስ እስካሁን ያመጡት ተጨባጭ ውጤት የለም። የመጨረሻው የተኩሳቁም ስምምነት ካበቃ በኋላ አዲስ የተኩሳቁሙ ለማድረግ የሶሪያ ወዳጆች የሚባሉት መንግስታት ባለፈው ሳምንት ኒውዮርክ ውስጥ ያደረጉት ድርድርም ያለ ውጤት ነው ያበቃው። በሶሪያ የተባበሩት መንግስታት ድርጅት ልዩ መልክተኛ ስታፋን ደ ሚስቱራ ባለፈው አርብ እንዳሉት ኃያላኑ መንግስታት የሚደግፏቸው ወገኖች ውጊያ እንዲያቆሙ ካላደረጉ የተረፈው አማራጭ የእስካሁኑ ነው ጦርነት ረጅም፣ አድካሚ፣ ከባድና ተስፋ አስቆራጭ ስብሰባ ነበረ። ተኩስ አቁሙ ለሶሪያ ሕዝብ በጣም አስፈላጊና መደረግ ያለበት መሆኑን ይህ ስብሰባ ያረጋግጣል የሚል ተስፋ ነበረ። ዓለምም ይህንን አላገኘንም። የሚቀጥሉት ጥቂት ሰዓታት በጣም ከረዘመ ጥቂት ቀናት አንድም ለማድረግ አሊያም ላለማድረግ ወሳኝ ናቸው። ሞስኮና ዋሽንግተን ተኩስ አቁሙ እንዲደረግ ከልብ ይሰራሉ ብዬ ማመን እፈልጋለሁ። ምክንያቱም ሌላው አማራጭ ወደ ግጭትና ጦርነት መመለስ ነውና። ተፋላሚ ተፋለሚ ኃይላት የደ ሚስቱራ ማስጠንቀቂያ እስኪሰማ አልጠበቁም በተለይ አሌፖ ላይ የቀጠሉት ጦርነት ካለፈው አርብ ወዲህ ብቻ በትንሽ ግምት ከመቶ የሚበልጡ ሰላማዊ ሰዎችን ገድሏል። በብዙ ሺህ የሚቆጠሩ ምግብ ውሃና መድኃኒት አሳጥቷል። ካለፈው አርብ ጀምሮ እስከ ትናንት ድረስ እንደ አዲስ የቀጠለው ውጊያ በዴሚስቱራ አገላለጽ የሶሪያው ጦርነት ከተጀመረ ጀምሮ ከተደረጉ ከፍተኛ ውጊያዎች አንዱ ነው። ያለፈው ሳምንት ውጊያ ስድስተኛ ዓመቱን ሊደፍን ጥቂት በቀረው አጥፊ ጦርነት ከተደረጉ አስከፊ ውጊያዎች አንዱ ነው። የሱሪያ ወዳጆች የተባለው ስብስብ ተኩስ አቁሞ የሚራዘምበትን መንገድ ለመፈለግ ያደረገው ሙከራ ከከሸፈ በኋላ የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ትናንት ስለ ጦርነቱ ለመነጋገር ተሰብስቦ ነበረ። ይሁንና የጦርነቱ ዘዋሪዎች የዩናይትድ ስቴትስ እና የሩሲያ ዲፕሎማቶች ከስብሰባው አዳራሽ የገቡት ከነልዩነታቸው በመሆኑ ስብሰባው እሰጥ አገባውን ከማናር ባለፍ የተከረው የለም። ሰላማዊ ሰዎች ሕይወት አድን እርዳታ እንዲያገኙ ከማድረግ ይልቅ ሩሲያና አሰድ የሰብአዊ እርዳታ የጫኑ ቅፍለቶችን፣ ሆስፒታሎችንና እርዳታ የሚያቀብሉ ወገኖችን በቦምብ ይደበድባሉ። ሩሲያ ዛሬ ይህ ጥቃት አሸባሪነትን ለመዋጋት ያለመነው ብላ መከራከሯ የማይቀር ነው። በዚህ ጥቃት የተገደሉ ሰዎች አሸባሪዎች ወይንም ተባባሪዎቻቸው ናቸው ትልም ይሆናል። ይህ እንቆቅልሽ ነው። የዩናይትድ ስቴትሷ አምባሳደር ሳማንታ ፓወር፣ የሩሲያው አምባሳደር ቪታሊ ቹርኪን አሜሪካዊቷ አቻቸው የጠበቁትን አልመለሱም። እስታገባው ለመናሩ ግን መልእክታቸው ግልጽ ምስክር ነው። ጦርነቱን ማስቆም የሩሲያ ብቻ ፋንታ አይደለም አሉ በአነስተሮኒም ፓርያድኪ አካግዳናም ደውዝኒ ደካዛት ሽቶ ሬች ኢድዮት አብ እስክሪኒም ጀላኒ ይህን ጦርነት ማስቆም የሩሲያ ጉዳይ ብቻ አይደለም። ለእኛ በጣም አስፈላጊው ነገር አሜሪካን ከምትመራው ህብረት ጋር ተባብረው የሚሰሩ ሰዎች አልኑስራ ከተሰኘው አሸባሪ ቡድን መነጠላቸው ነው። ከእነዚህኞቹ ወገኖች ይልቅ ከለዘብተኛ ተቃዋሚዎች ጋር ተባብረን መስራት እንፈልጋለን። ያያላኑ መንግስታት ባለስልጣናት ከቦምብ መድፍ ታንኩ ጩኸት በብዙ ሺህ ኪሎ ሜትር ርቀት ከሚገኙ ውብ አዳራሽ ህንፃዎች ተቀምጠው ሲነታረኩም በየስፍራው በላኩት በሸጡ ባስታጠቁት ጦር መሳሪያ ሺዎች ይረግፋሉ ሚሊዮኖች ይቆስላሉ ብዙ ሚሊዮኖች ይሰደዳሉ ዛሬ የጎላው በእርግጥ የሶሪያ ነው ከኢራቅ እስከ ደቡብ ሱዳን፣ ከሊቢያ እስከ አፍጋኒስታን፣ ከኮንጎ ዲሞክራቲክ ሪፑብሊክ እስከ የመን፣ ከምስራቅ ዩክሬን እስከ አፍጋኒስታን የሆነና የሚሆነው ግን ከሶሪያው የተለየ አይደለም። የጀርመን ውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይንማየር ባለፈው አርብ እንዳሉትም ሀያላኑ መንግስታት ግጭቶችን በዲፕሎማሲያዊ መንገድ ለመፍታት ካልፈቀዱም አለም እስካሁን ካየችው የከፋ ደም መፋሰስ ማየቱ አይቀርም። ምርጫም አለን፣ የዲፕሎማሲያዊ ኃይልን ገቢር ማድረግ አሊያም እጃችንን አጣጥፈን በመቀመጥ በስፍራው የተቀጣጠሉ በርካታ ግጭቶች ሲፋፋሙ ማየት ሶሪያ፣ ሊቢያ፣ የመን፣ ምስራቃዊ ዩክሬን ተስፋ ቆርጠን እነዚህ ግጭቶች እንዲባባሱ እንተዋቸው ወይስ ኃላፊነታችንን ለመወጣት የሚገጥመንን ፈተና ተቋቁመን መፍትሄ ለማግኘት እንጣር ምርጫው የኛ ነው ምርጫው የሀያላኑ መንግስታት ነው ከሁለት አንዱን መምረጥ አለመምረጣቸውን በግልጽ አለማሳወቃቸው እንጂ ክፋቱ ነጋሽ መሐመድ ነኝ ቸር ያሰማን